ሰላም ለአዕይንቲኪ ዘተመሰላ አብያዘ ለይፍጽማ ተዛዘ ማርያም ንግል እንተ ዛአምር የጋይዘ ናዝ ዝኒ መንባብክ የመልቤ ተከዘ በሃብለ ሰቆቃው ፅኑዕ እይኩን እሁዝ